ትናንት ቅዳሜ ሰኔ 22 ቀን 2016 ዓ.ም በደሴ ከተማ ተገኝተው ከተለያዩ የሕብረተሰብ ክፍሎች ተውጣብተዋል ከተባሉ ነዋሪዎች ጋር መወያየታቸውን በፌስቡክ የማህበራዊ ትስስር ገጻቸው ያስታወቁት ጠቅላይ ሚኒስትር አብይ አህመድ ከመንግስታቸው ጋር በትጥቅ ግጭት ውስጥ ለገቡት የፋኖ ቡድን ታጣቂዎች የሰላም ጥሪ አቅርበዋል። ጠቅላይ ሚኒስትሩ በውይይቱ ላይ የሃይማኖት አባቶች፣ የአገር ሽማግሌዎችና ወላጆች ትጥቅ ያነሱ ኃይሎችን ወደ ሰላም እንዲመጡ በማድረግ የድርሻቸውን እንዲወጡ ጠይቀዋል። በቅኝ ግዛት ስትገዛ ምንም ደሃ ብንሆን ባንዲራችንን፣ ድንበራችንን፣ ሀገራችንን ማስጠበቅ የቻልን ህዝቦች ነን። ያ በዚህም ትውልድ የሚደገም ታሪክ መሆን አለበት። በዚህም ትውልድ ይህንን ታሪክ ለመድገም እንዲቻል ወንድሞቻችን በግራ በቀኝ የወጡትን መክራችሁ መልሱ። አያስፈልግም። እኛ የምንፈልገው ሰላም ነው። እኛ የምንፈልገው አብረን መስራት ነው። እኛ የምንፈልገው ትብብር ነው። በዚያ መንገድ ምንም አይነት ውጤት እንደማይመጣ እናቀዋለን። በዚያ መንገድ ምንም አይነት ድል እንደማይመጣ እናውቀዋለን። ብንተባበር ግን መልካም ሀገር እንገነባለን። ብንተባበር ግን የጸናች ኢትዮጵያን ልጆቻችን እናስረክባለን። ብንባላ ግን፣ ብንገዳደል ግን፣ ብንጠላለፍ ግን፣ አሁንም ችግር ለነገም ችግር እናሸጋግር እንደሆነ እንጂ ጥቅም የለውም። የወሎ ሽማግሌዎች፣ የወሎ እናቶች ልጆችን በመምከር በማስታረቅ ከዚህም አልፋችሁ ሌላም ክልል በማስማማት ኢትዮጵያ የሰላምና የልማት የብልጽግና ሀገር እንድትሆን ሚናችሁን እንድትወጡ በታላቅ ትሕትና አደራ ልላቸው እፈልጋለሁ። ባለፈው ሳምንት በባህር ዳር ከተማ የተካሄደው የሰላም ጉባኤ ተሳታፊዎች በጫካ ለሚገኙ ወንድሞች በሚል ለጠሯቸው ኃይሎች በውይይትና በድርድር ወደ ማህበረሰቡ ተቀላቅለው በሀገራዊ ምክክሩ በመሳተፍ የሕዝቡን ሁለንተናዊ ችግር በመፍታት ታሪካዊ ኃላፊነታቸውን እንዲወጡ በግጭቱ አውድ ውስጥም የታሰሩ ፖለቲከኞች፣ ምሁራን፣ ጋዜ ጋዜጠኞች እና ተጽዕኖ ፈጣሪ ዜጎች እንዲፈቱ በአቋም መግለጫቸው መጠየቃቸው ይታወሳል። ጠቅላይ ሚኒስትሩም በትናንቱ የደሴው ጉብኝታቸው ላናገሯቸው የሃይማኖት አባቶችና የሀገር ሽማግሌዎች መንግስታቸው የሰላም ጥረቱ እንዲሳካ ለውይይቱ ዝግጁ መሆኑንም አረጋግጠዋል። የጀመርነው ልማት፣ የጀመርነው ሰላም፣ የጀመርነው አብሮነት እንዲቀጥል ዛሬም እንደ ትናንቱ ገራገሩ ደጉ ቅኑ የወሎ ህዝብ ከጎናችን እንዲሆን አደራ እያል እኛ አቅማችን በፈቀደ ሁሉ የገባንላችሁን ቃል ለመፈጸም እስከ መጨረሻዋ ቀን የምንተጋ መሆኑን በድጋሚ ላረጋግጥላችሁ ፈልጋለሁ። በአማራ ክልል የተፈጠረው የጸጥታ መደፍረስ ከክልሉ አቅም በላይ እንደሆነ በመገለጹ ላለፉት አስር ወራት ተደንግጎ የቆየው የአስቸኳይ ጊዜ አዋጅ የህግ ተፈጻሚነት ባለፈው ግንቦት አራት ቀን ቢገባደድም በክልሉ የተለያዩ አካባቢዎች ትጥቃዊ ግጭቶች መቀጠላቸውን ነዋሪዎች ለአሜሪካ ድምጽ ገልጸዋል። አንድ ወጥ መፍጠር ለመፍጠር በመስራት ላይ እንደሚገኙ የሚገልጹት በክልሉ የተለያዩ አካባቢዎች ያሉ የፋኖ ታጣቂ ቡድኖች በበኩላቸው የአማራ ህዝብ ላይ የተጋረጠው የህልውና ስጋት አልተቀለበሰም፣ ልዩ ኃይሉ ትጥቁን መፍታት የለበትም፣ ክልሉ አሁንም ለሌላ ዙር ጥቃት ተጋላጭ ነው የሚሉና መሰል ጭብጦችን በማንሳት ከመንግስት የጸጥታ ኃይሎች ጋር የትጥቅ ግጭት ውስጥ ከገቡ አንድ ዓመት ገደማ እንደሆናቸው ይታወቃል። የትጥቅ ግጭቱ በክልሉ የተለያዩ አካባቢዎች ከተስፋፋ ወዲህ ጠቅላይ ሚኒስትሩ የትላንቱ የደሴና የሐይቅ ጉብኝታቸውን ጨምሮ የባህር ዳር ከተማንና ከጎንደር ከተማ በቅርብ ርቀት ላይ የምትገኘውን ጎርጎራን መጎብኘታቸው ይታወሳል። በደሴ ከተማ በተደረገው ውይት ላይ ምክትል ጠቅላይ ሚኒስትሩ አገኘሁ ተሻገርንና የአማራ ክልል ርዕሰ መስተዳደር አረጋ ከበደን ጨምሮ የፌዴራልና የክልል መንግስታት ከፍተኛ አመራሮች ተገኝተዋል። በተያዘ በገበታ ለትውልድ ፕሮጀክት ውስጥ በተካተተችውና ከደሴ 30 ኪሎ ሜትር ርቀት ላይ ባለችው ለጎ ሀይቅ አካባቢ የተገኙት ጠቅላይ ሚኒስትሩ የ ዘንድሮውን የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ማስጀመራቸውን መንግስታዊ የሆኑ ብዙሀን መገናኛዎች ዘግበዋል። ጠቅላይ ሚኒስትር አብይ በፌስቡክ የማህበራዊ ትስስር ገጻቸው ባጋሩት መልእክትም ያደረጉት ውይይትና የጎበኟቸው የልማት ስራዎች አመርቂ መሆናቸውን ገልጸዋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጊ